thank you we are heart, I በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ልጄ ሞቶ ነበርና ደግሞም ያው ሆኗል ጠፍቶም ነበር ተገኝቷልም። የሉቃስ ወንጌል ምዕራፍ 15 ቁጥር 24 የጠፋው ልጅ። ወጥተህ ወርደህ ከማትረፍ ወጥተህ ወርደህ አጥፍተህ፣ የዓለም ክፋቷ ይሎብህ፣ የአባትህን ቃል ጥለህ፣ ምርቃቱን ባርኮቱን ንቀህ፣ ማደሪያህን ተጸይፈ ማረፊያ ቦታ እንትተህ የከበረውን ችላ ብለህ ያልከበረውን ለማንሳት እስኪ ምን አመጣው? ገንዘብን ሰብስቦ መጥፋት ስትሯሯጥ ልክፍት ይዞህ ዓለም ምን ጠቀመችህ? ምን ሳተህ? ምን ሰጠችህ? ሰውነትህን አርክሳ በበደል በኃጢአት ዳብሳ በሰላ ጥርሷ ይዛ ነክሳ መፈናፈኛ ሳጥታ በክፋት ነድፋ በመጠጥ ስካር ብዛት መልሳ እራስህ ላይ ስታስተፋ በጾር በዝሙት ለግፋ በረሃብ አለንጋ ጠብሳ አመን ምና መጎና ጸፊያህን አስወልቃ መሬት አስጥላ አስረግጣ ድሪቶን አስለብሳ በመጥፎ ጠረን ወርሳ አንገትህን አስደፍታ እንደ ዶሮ መሬት አስጭራ አስጎንብሳ ከእሪያ ጋር ስታስበላ በሾሃ መኪላ ሰውነትህን ወክታ ደምህን ስታዘራ የድካም ላብ አስልባ መላ አሳጥታ ግራ ስታጋባ ገደል ለገደል ዱር ለዱር ስታዘልልህ ድርሻህን አስረክበሃት አብረው የበሉት የወረት ልጆቿ ሳይቀሩ! መጣብን እያሉ በድንጋይ እየወገሩ ከምድረ ገጽ እንዲያጠፉህ የማትሳሳ ጨካኛ አውሬ መሆኗን ስታሳይህ አሳልፋ ሰጥታ ስታስነውርህ ያለህን ከእጅህ ወስዳ በሰደድ እሳት ማግዳ በእምቢታ አስገድዳ የቀረችህን ያቺን ተስፋ ለማምከን ስትነሳ ያኔ ነበር ያኔ ነበር የአባትህ ጸሎት የረዳህ የልጅነት መንፈስ የጠራህ በሕሊና ሁሉም ተቀርጾ ብርሃን ሆኖ ተገልጾ አስተዳደግ እንደ መስተዋት ሲያሳይህ ወለል ብሎ ሚስጥሩ መልካም አንደበቱ ሰናይ ምክሩ የአባትህ ቤት መዓዛ ማማሩ ያ ለምለም ስፍራ ውበቱ የመንፈስ ብርታት ጽናቱ ራስን ፈልጎ የማግኘቱ የሃይማኖት የእምነት ብድራቱ የስነ ምግባሩ ብልጽግና የእውቀት ሞገሱ ፋና ደዌ የሌለበት ፍጹም ጤና ደጅ የጠናህበት ያ የጥንቱ ከአባትህ ጋር ያስተሳሰረህ መቀነቱ ጨርሶ ሳይፈታ ጠብቆ ኖሮ ድልነሳልህ ይኸው ዲያብሎስን አባሮ ለመቀመቅ ጥሎላ አሽቀንጥሮ እያሳየህ ሲጫወቱ ቤቱን ሞልተው አገልጋዮች ሎሌዎቹ፣ አዛውንት ባልቴቶቹ፣ ሕፃናት አዋቂዎቹ ሳቅ በሳቅ ሆኖ ዙሪያው እየበሉ እየጠጡ ውሻ እንኳን ሳይቀር ጠግቦ የሚበላው ፊቱ ቀርቦ አየኸው! ፍርፋሪውን እንኳን ሲያስመኝህ የአባትን ቤት ሲያስናፍቅህ! ይሄ እኮ ታዲያ መመለስ ነው። ንስሐን ነው የሚያዘክረው። የመዳንህ ቀን ቀርቦ በምስራቹ ተሰብስቦ አየኸው! ዓለምን ተቀብለህ አውጥታ ስትጥልህ! መቼ ጨከና አባትህ። ወጣ እንጂ ሮጦ ልጄ ብሎ ሊቀበልህ እንቢልታውን እያስነፋ ነጋሪቱን እያስጎሰመ ዝማሬው እልልታው ቀልጦ እያስተጋባ ሰማይ ምድሩ አቤት አቤት ላንተ ያቺ ቀን ምን ብሩክ ቀን ናት! እንደምንስ ያለችስ አመት ናት! ከቀን ምቀን ተመርጣ ከአመትም አመት ተለይታ ስትሰጥ ለድህነት፣ አባትህ ራርቶ ጉንጭህን እየሳመ የጠፋው ልጄ ተገኝቶ ተመለሰ፣ በቤቴ ዳግም ሰላም ነገሰ። ደስ ብሎኛል፣ ደስ ይበላችሁ፣ እልልበሉ እዚህ ያላችሁ የክብር ልብስ አልብሱት፣ መጎናጸፊያውን ደርቡለት፣ መጫሚያውን አድርጉለት፣ ከፍ ባለ ቦታም አስቀምጡት እያለ ሐሴት ሲያደርግ እውነትም እውነትም ያሰኛል። ከአባትም አባት ከጌታም ጌታ የልጁ መጥፋት ግድ ብሎት ያሳሰበው ሲገኝለት ይሁን ያለው ሩኅሩኅ ጌታ እሱ እኮ ነው። ታማኝ አባት ይቅር ባይ ነው። ወሰባት ለእግዚአብሔር ወለወላዲቱ ድንግል

I can't